Pagarinia report. ሰላም ጤና ይስጥልን። ውድ የኤስቢኤስ ሬዲዮ አድማጮቻችን፣ እንደምን ሰነበታችሁ? እነሆ ሳምንታችንን ጠብቀን ተገናኘን። በሀገራችን ካሉ ወቅታዊ ዜናዎች መካከል ከጦርነቱ ጋር ተያያዥ ጉዳዮችን እንዳስሳለን። ከአዲስ አበባ መቀሌ፣ ከአማራ ክልል እስከ አፋርና ኦሮሚያ እንዲሁም ሌሎች የዓለማችንን አካባቢዎችንም እንቃኛለን። መልካም ቆይታ። የኢትዮጵያና የአፍሪካ መዲና የሆነችው አዲስ አበባ የተለመደ እንቅስቃሴ ውስጥ ነች። እዚህ የኑሮ ውድነት ጉዳይ ዋነኛ መነጋገሪያ ነው። ትናንት የሰቀሉትን ዋጋ በማግስቱ በእጥፍ ተመንድጎ ያድራል። ትናንት የጠየቁትን ዕቃ በማግስቱ በዚያ ዋጋ ማግኘት የማይታሰብ ነው። ከዚያ መለስ የሀገሪቱን ወቅታዊ ሁኔታ ለጉዳዮች ላይ መነጋገር፣ ጉዳዮችን መተንተን፣ መነታረክ ከዚያም አለፍ ሲል ትንበያ መስጠትና በስጋትና በተስፋ መዋጥ ከተሟ የሰርክ መለያዎቹ ናቸው። አንዳንዶች እንደጉም በአዲስ አበባ የሚታየው እንቅስቃሴ በሀገሪቷ ላይ ጦርነት ያለ አያስመስለውም ብሏል። ሁሉም ነገር በነበረበት መንገድ እየቀጠለ ነው። አዲሱ የኢፌዴሪ መንግስት በይፋ ከተመሠረተ በኋላም ካቢኔያቸውን በማዋቀር ላይ የሰነበቱት ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገሪቱ የሚጠበቅባቸውን ተቀዳሚ ተግባራት ለመከወን ከሁሉም በላይ አንገብጋቢውን ጦርነት ከዳር ለማድረስ የቆረጡ ቢመስልም ነገሮች ግን ባሰቡት መልኩ እየሆኑ አይመስሉም። በሁሉም አቅጣጫዎችና አጋጣሚዎች በፌዴራል መንግስት ላይ ጫናዎችን በመፍጠር ላይ የሚገኙት በአሸባሪነት የተፈረጁት ህወሓትና ሸኒ ግን አሁን ድረስ የቤት ስራዎችን ማብዛታቸውን አልተዉም። የአዲሱ መንግስት ምስረታ እንዳይከናወን የተቻላቸውን በማድረግ ላይ የሰነበቱት የሀገር ውስጥና የውጭ ተጻራሪ ኃይሎች ግፊት ከጦርነት እስከ ሰዎች መግደልና ማፈናቀል እንዲሁም የማቀም መጣል ዛቻ ድረስ በዘለቀ ውጥረቶች ውስጥ መንግስትን እንዲገባ በማድረግ ላይ ይገኛሉ። ሰሞኑንም እየሆነ ያለው ይህ ነው። እስቲ ወደ አፋር እንመልከት። በጦርነቱ ምክንያት በአፋር ክልል ከጭፍራ መጋሌና ሌሎች ወረዳ ነዋሪዎችም መፈናቀላቸውን ቀጥለዋል። በተለይም ከጭፍራና ከመጋሌ ወረዳ ነዋሪዎች እየተፈናቀሉ እንደሚገኝ ተነግሯል። ከጭፍራ ወረዳ ከ35 ሺ በላይ ሰዎች ተፈናቅለዋል። ከመጋሌ ወረዳ ደግሞ ወደ 10 ሺ ህዝብ አካባቢ ተፈናቅሏል። ከዚህ ወረዳ የሁለት ቀበሌ ህዝብ ነው የተፈናቀለው፣ ይላሉ የክልሉ ባለስልጣናት። ከዚህ በፊት ከነበረው 150 ሺህ ተፈናቃይ ጋር ሲደመር አሁን ያለው የተፈናቃዮች ቁጥር በአፋር ክልል ብቻ ከ200 ሺህ በላይ ደርሷል። አፋር የጦርነቱ ሰዓት እየገረፋቸው ካሉ ክልሎች ዋነኛው ነው። በዚህም በርካታዎች ለሞት ለስደት፣ ለተመጣጠነ ምግብ እጥረትና መሰል ችግሮች ተጋልጧል። ኦሮሚያ ላይ ያለው ሁኔታም ተመሳሳይ ነው። ኦሮሚያ ላይ የተፈጸሙ ያሉ ጥቃቶች መነሻና መድረሻቸው ሸኔ ነው። የፌዴራል መንግስት ሊቆጣጠራቸው ባልቻሉ ተደጋጋሚ ጥቃቶች ክልሉን የስጋት ቀጣን አድርጎታል። ሰሞኑን የሆነውም ይህ ነው። ይህ መሰል ተደጋጋሚ ጥቃትም ባህሪውን እየቀየረና ብሔር ተኮር የእርስ በርስ ግጭት ሊያመራ ይችላል ተብሏል። ይህንን ያለው ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ነው። ለዚህ አባባሉ ማሳያ ያደረገውም ሰሞኑን በወለጋ የተፈጸመውን የንጹዋን ዜጎች ጥቃት ነው። ባለፈው ሳምንት ግጭት የተከሰተባቸው ኪረሙ ወረዳን ጨምሮ በተለያዩ የምስራቅ ወለጋ ወረ ወረዳዎች ውስጥ የሚገኙ ነዋሪዎች በአስጊ ሁኔታ ላይ እንደሚገኙ የገለጸው ኢሰመኮ ወደ ወረዳው የሚወስዱ የተዘጉ መንገዶችን ማስከፈትን ጨምሮ የክልሉ የጸጥታ ኃይሎች ከፌዴራል ኃይሎች ጋር ሊቀናጁ ይገባል ብሏል። በመግለጫው ባለፈው ሳምንት በኪራሙ ወረዳ ሀሮ ከተማ ግጭት የተነሳው የኦሮሚያ ልዩ ኃይል ለሌላ ስራ አካባቢውን ለቆ ከወጣ በኋላ እንደሆነ ከክልሉ የፀጥታ ኃላፊዎች መረጃ እንዳገኘ ኮሚሽኑ አመልክቷል። ኢሰመኮ በመግለጫው በሀሮ አዲስ ዓለም ቀበሌ ከመስከረም ሰላሳ ሁለት ሺ አስራ አራት ዓመተ ምህረት ጀምሮ ሲቪል ሰዎች በኦነግ ሸኒ ታጣቂዎች መገደላቸውን የጸጥታ ኃይሉ ለኮሚሽኑ አስረድቷል ብሏል ምስራቅ ወለጋ ውስጥ በተፈጸሙ ጥቃቶችም አስራ አምስት ሰዎች መገደላቸውን የክልሉ መንግስት አረጋግጦልኛል ብሏል ከዚህ ቀደም ነሐሴ 12 ቀን 2013 ዓ.ም በሁሩ ጉድሩ ወለጋ ዞን በእሙሩ ወረዳ የአካባቢው ነዋሪዎች በሆኑና ራሳቸውን ከጥቃት እንዲከላከሉ በሚል መሳሪያ እንዲታጠቁ በተፈቀደላቸው የአካባቢው ነዋሪዎች በተፈጸሙ ጥቃቶች በርካታ ንጹዋን መገደላቸውን ኢሰመኮ በመግለጫው ላይ አስታውሷል። እነዚህ ጥቃቶችና ግድያዎች የብሔር ማንነትን መሰረት አድርገው አንድ ጊዜ በአማራ ተወላጆች ላይ ሌላ ጊዜ ደግሞ በኦሮሞ ተወላጆች ላይ የሚፈጸሙ ብሔር ተኮር ጥቃቶች በመሆናቸው የአካባቢው ነዋሪዎች በሆኑ በሁለቱ ብሔር ተወላጆች መካከል ከፍተኛ ውጥረትና የእርስ በርስ ግጭት ስጋት ፈጥሯል ሲልም በመግለጫው ላይ አትቷል። ግጭቶቹን በመሸሽም ከምስራቅ ወለጋ ሊሙ ወረዳ፣ ጉደያ ቢላ ወረዳ፣ ኪርሙ ወረዳ፣ ሌቃ ዱለቻ ወረዳ በዲጋ ወረዳና ከሆሮ ጉድሩ ወለጋ ዞን አሙሩ ወረዳ በአጠቃላይ ከ43139 በላይ ሰዎችም ተፈናቅለዋል ብሏል። ወደ እነዚህ አካባቢዎች የሚወስዱ መንገዶችም ዝግ በመሆናቸው እንዲሁም በአካባቢው ያለው ውጥረት አሁንም ባለመርገቡ ምክንያት ሰዎች መሰረታዊ አቅርቦቶችንና ሕክምና ለማግኘት እንደተቸገሩ ኢሰመኮ አመልክቷል። ከዚህ ጋር በተያያዘም ይህንን ክስተት ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሰሞኑን ባወጣው መግለጫ ላይ በምስራቅ ወለጋና አካባቢው በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችም በአስቸኳይ ይቁሙ ሲል አሳስቧል። ከዚህ ጋር በተያያዘ መግለጫ ያወጣው የኦሮሚያ ፖሊስ ኮሚሽንም ሰሞኑን ብቻ መነሻቸው የተለያዩ አካባቢዎችን ያደረጉና በአሸባሪነት ለተፈረጀው የሸኔ ቡድን እንዲደርሱ ታቅደው ሲንቀሳቀሱ የነበሩ 4621 የክላሽንኮቭ ጥይቶችን፣ 499 የስናይፐር ጥይቶችን፣ 4525 የብሬል ጥይቶችን እንዲሁም የተለያዩ ክላሽንኮቭ መሳሪያዎችን ፔፐሮችን፣ ሃምሳ ሽጉጦችን ጨምሮ የሽብር ቡድኑ በንጹሐን ዜጎች ላይ ጥቃት ለመፈጸም ሊጠቀምባቸው ያዘጋጃቸውን የተለያዩ ስለታማ ቁሶችና ሰነዶችን የብሔራዊ መረጃና ደህንነት አገልግሎት ከኦሮሚያ ፖሊስ ኮሚሽን ጋር ባደረጉት ጥብቅና የተቀናጀ ክትትል መያዛቸውን በመግለጫው ላይ አመልክቷል። በዚህ ህቡ የሽብር የግንኙነት መረብ ውስጥ በመሳተፍ ሽቀጦችን እንደ ሽፋን በመጠቀም በተሽከርካሪዎች ነዳጅ ታንከር ውስጥ በመጠበቅ በሚስጥራዊ ቦታዎች በማሸግ እና መሰል ስልቶችን በመጠቀም የተለያዩ የጦር መሳሪያዎችን በድብቅ ለማሳለፍ የሞከሩ በርካታ የድርጊቱ መሪ ተዋናይን፣ እንዲሁም አሽከርካሪና ረዳቶቻቸውን፣ ሌሎች ተጨማሪ ግለሰቦችን በማካተት በቁጥጥር ስር መዋላቸውን የኦሮሚያ ፖሊስ ኮሚሽን መግለጫ አመልክቷል። ከኢዜም ጋር በተያያዘ ፓርቲው ሰሞኑን ባወጣ መግለጫ ላይ እንዳለው ንጹሐንን ለመታደግ በቦታው ያሉ የፌዴራል የጸጥታ ኃይሎች ቁጥራቸው ጥቂት በመሆኑ ህዝቡን መታደግ ካለመቻላቸውን ባለፈ እነሱም የጥቃቱ ሰለባ እየሆኑ እንደሆነ ከቦታው መረጃዎች አረጋግጫለሁ ብሏል። ይዜም አክለውም በተደጋጋሚ የሚደርሱትን ጥቃቶች ለማስቆምና አጥፊዎችን ህግ ፊት አቅርቦ የማያዳግም እርምጃ ለመውሰድ ለምን እንዳልተቻለ የክልሉ መንግስትና የፌዴራል ፖሊስ ኮሚሽን ማብራሪያ ይስጡበት ብሏል። ወደ አማራ ክልል ስንሻገር ደግሞ ሁኔታው ከድጡ ወደ ማጡ ይመስላል። ከጦርነቱ ጋር በተያያዘ ዋነኛውን ዋጋ እየከፈለ የሚገኘው የአማራ ክልል በጦርነቱ ከመካፈሉ ባሻገርም መሰል መፈናቀሎችና ጉዳቶችን እያስተናገደ ይገኛል። በተለይም መንግስት ለሚወስዳቸው ዳተኛ የመረጃ ፍሰቶችም ተጋላጭና ተጠቂ የሆነው ክልሉ ሰርክ ከጦርነት በባሰ የወሬ ሽብር ውስጥ እንዲሰምጥ እየተገደደ ይገኛል። የመንግስት ኮሚኒኬሽንን በይፋ ያቋቋመው አዲሱ መንግስት በዚህ ረገድ ግን ሰሞኑን በተለይ የአማራ ክልልን በተመለከተ ትልቅ የማህበራዊ ሚዲያ የበላይነትን በህዋት አማካኝነት ተወስዶበት ታይቷል። ከዚህ በተጨማሪም በደሴና ኮምቦልቻ በአስር ሺዎች የሚቆጠሩ አዳዲስ ተፈናቃዮች እየመጡ ስለመሆኑም እየተነገረ እየተነገረ ነው። በዚህም በርካቶች የሚመገቡት አነስተኛ ምግብ መሆኑንና የመጠለያ ቦታ አጥተው ሲቸገሩ መታየታቸው ተዘግቧል። ቀደም ሲል ወደ ከተሞቹ ከገቡት በተጨማሪም አዲስ የተቀሰቀሰውን ጦርነት በመሸሽም በርካታ ተፈናቃዮች እየመጡ ናቸው ብሏል። የክልል መንግስታትና የየከተማ ኃላፊ ተወካዮች ሴቶች፣ ህፃናትና አረጋውያንን ጨምሮ የተፈናቃዮች ቁጥር ወደ 500 ሺህ መድረሱ ይገመታል። በደሴ አካባቢ ብቻ ለነዚህ ተፈናቃዮችም መንግስትን ጨምሮ አዲስ አበባ ከተማ የሚገኙ በጎ አድራጊዎች የተለያዩ ድጋፎችን እያሰባሰቡ ወደ ተፈናቃዮች ለማድረስ ጥረቶችን እያደረጉ ቢሆንም ከችግሩ ስፋት አንጻር ግን እንዲህ በቀላሉ የሚሸፍኑት አይመስልም። ከዚህ ባሻገርም በዚህ ክልል ለጦርነቱ የሚደረገው ዝግጅትም በዚያው ልክ ተጠናክሮ ስለመቀጠሉ ነው እየተነገረ የሚገኘው። የፌዴራል መንግስትና አሸባሪ የተባለው ህወሀት ድል አስመዝግበናል እያሉ በየፊናቸው ሰሞኑን መግለጫዎችን በሚሰጡበት በዚህ ጦርነት የኢፌዴሪ አየር ኃይል ደግሞ ሰሞኑን በትግራይ ክልል ዋና ከተማ በሚገኙ ኢላማዎች ላይ የአየር ጥቃቶችን ፈጽመዋል። በመቀሌ በተካሄደው ድብደባ መንግስት የአየር ድብደባው በተፈጸመባቸው አካባቢዎች ትኩረቱን በወታደራዊ ኢላማዎች ላይ ማድረጉን ሲገልጽ፣ ህወሓት በበኩሉ በንጹሃን ላይ የተፈጸመ ጥቃት ነው ብሎታል። አየር ኃይሉ በዚህ ሳምንት ብቻ በሶስት ቀናት ውስጥ ለሁለተኛ ጊዜ መቀሌ ውስጥ በሚገኙ የተለያዩ ኢላማዎች ላይ የአየር ጥቃት መፈጸሙ ተነግሯል። ሰኞ ዕለት በተፈጸመው ጥቃት በመቀሌ ከተማ ውስጥ ሁለት ቦታዎች ሰዎች ኢላማ ሆነው ጥቃት የተፈጸመ ሲሆን ረቡዕ ረፋት ላይ ደግሞ እንደዚሁ በሁለት ስፍራዎች ላይ ተመሳሳይ የአየር ጥቃቶችን የኢፌዴሪ አየር ኃይል አከናውኗል። በመጀመሪያው ቀን ጥቃት የህወሓት አመራሮች ይጠቀሙባቸዋል የተባሉ የግንኙነት አውታሮች ኢላማ መሆናቸው የተነገረ ሲሆን፣ ሁለተኛው ደግሞ የአማጽያኑ የጦር መሳሪያ ማምረቻና የጦር ትጥቅና ጥገና ጣቢያዎች ላይ ያነጣጠረ እንደነበረ መንግስት ገልጿል። የመከላከያ ሰራዊቱ ያካሄዳቸው የአየር ድብደቦችም ኢላማ ያደረጉት የህወሓት የጦር መሳሪያ ማምረ ና የጦር ትጥቅና ጥገና ጣቢያዎች ላይ ብቻ እንደሆነ ኢላማቸውንም የመቱ መሆናቸውንም አክሎ ገልጿል። የኢትዮጵያ ወቅታዊ ሁኔታ ማጣሪያውን ሲገልጽም ባወጣው መግለጫ ላይ እንደዚህ ብሏል። የመከላከያ ሰራዊት ያካሄዳቸውን የአየር ድብደባዎች በተመለከተ የተዛባ ግንዛቤ ቢኖርም፣ በተቃራኒው ጥቃቶቹ ኢላማ ያደረጉት የህወሀት የጦር መሳሪያ ማምረቻ እና የትጥቅ ጥገና ጣቢያዎችን ብቻ ነው ብሏል። የመከላከያ ሰራዊት የሚያከናውናቸው እነዚህ ስራዎች የሽብር ድርጅቱ ከባድ የጦር መሳሪያዎችን እና ሌሎች ህገ ሁሉም የጦር መሳሪያዎችን ለመሸሸግ የሚጠቀምባቸውና ወታደራዊ መገልገያነት የቀየራቸውን የተወሰኑ ቦታዎችን ከጥቅም ውጭ ለማድረግ ያለመ ነው ሲልም አስታውቋል። የህወሀት አማጽያን ቃል አቀባይ የሆኑት አቶ ጌታቸው ረዳ በበኩላቸው የመንግስት ኃይሎች በአፋርና በአማራ የጦርነት ቀጠናዎች እየተሸነፉ በመሆኑ የአየር ድብደባውን በመቀሌ ከተማ አካሂደዋል ብለዋል። አቶ ጌታቸው የፌዴራል መንግስቱና የአማራ ክልል መንግስት በቂ ስልጠና የሌላቸው ንጹሐን ዜጎችን በዚህ ጦርነት ላይ በማሳተፋቸው በርካታ ሟቾች በጦ ግንባሮች እንደሚታዩ ተናግረዋል። ከዚሁ ጋር በተያያዘ በትግራይ ክልል አካውንት ባላቸው ግለሰቦች ላይ ብሔራዊ ባንክ ጥሎት የነበረውን ገንዘብ የማንቀሳቀስ ገደብም ከትናንትና ጀምሮ ማንሳቱን አስታውቋል። አስራ አንድ ወራትን ያስቆጠረው ይህ ጦርነት ከአንድ ወር በኋላ አንድ ዓመት ይሞላል። በዚህ ማባሪያው ባልታወቀ ጦርነት ኢትዮጵያ ብዙ ዋጋ ከፍላለች። አሁንም የጦርነቱ መቋጫ ባለመታወቁ በሰው ህይወት፣ በኢኮኖሚ፣ በሰላምና መረጋጋት እንዲሁም ዘርፈ ብዙ በሆኑ ጉዳ ላይ ሀገር ምን ያህል እንደምትከፍል አይታወቅም። ከዚህ ጋር በተያያዘም በኢትዮጵያ ላይ የሚደረጉ ዓለም አቀፍ ጫናዎችም በዚያው ልክ ተጠናክረው የቀጠሉ ሲሆን ሰሞኑን በዚህ ጉዳይ ላይ ስብሰባ የተቀመጠው የአውሮፓ ህብረትም በኢትዮጵያ ጉዳይ ላይ ያለ ስምምነት መበተኑ ተነግሯል። ይህንን አስመልክቶ መግለጫ የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። እርሳቸው እንዳሉትም የአውሮፓ ህብረት ያለ ስምምነት መበተኑ የተወሰኑ ሀገራት የራሳቸውን ጥቅም አስልተው ለሚያደርጉት ጫናና ሌሎች ሀገራት ተባባሪ አለመሆናቸውን ያሳየ ነው። የአውሮፓ ህብረት በኢትዮጵያ ጉዳይ ላይ ማዕቀብ ለመጣል ተሰብስቦ ያለ ስምምነት መጠናቀቁ ዋናው ምክንያትም የተወሰኑ ሀገራት የራሳቸውን ጥቅም አስልተው ለሚያደርጉት ጫና ሌሎች ሀገራት ተባባሪ መሆን አለመፈለጋቸውን በማሳየታቸው ነው ብለዋል። አንዳንድ የአውሮፓ ህብረት ሀገራትና ሌሎችም በኢትዮጵያ ላይ የሚያራምዱት አቋም እውነታው ላይ ያልተመሰረተ በመሆኑ አጉል ልፋት መሆኑን ገልጸዋል። የአዲሱን መንግስት ምስረታ ተከትለውም ፖላንድ፣ ቤልጅየም፣ ፊንላንድ፣ ደቡብ ሱዳን ቻይና፣ ቬንዙዌላ፣ ሩሲያ፣ ቻይና፣ ጀርመን፣ ሰሜን ኮሪያ እና ሌሎች በርካታ ሀገራትም የእንኳን ደስ አላችሁ መልእክት ለኢፌድሪ ጠቅላይ ሚኒስትር ማስተላለፋቸውን ተናግረዋል። በ ሰላሳ ዘጠነኛው የአፍሪካ የሥራ አስፈጻሚ ስብሰባም ለሀገራት የኢትዮጵያን ወቅታዊ ሁኔታ አስመልክቶ ገለጻ ተደርጓል ብለዋል። የኢትዮጵያን ወቅታዊ የሰላም ሁኔታ ችግር ለመቅረፍም አዲስ ፍኖተ ካርታ ኢትዮጵያ እንደምታቀርብም ተናግረዋል። ባሳለፍነው ሳምንት የአውሮፓ ህብረት የተሳሳተ አቋም ለማስተካከል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሚኒስትራቱ ደመቀ መኮንን ከወቅቱ የህብረቱ ሊቀመንበር ከስኖቪያው የውጭ ጉዳይ ሚኒስትር ጋር መወያየታቸውን አምባሳደር ዲና ሞፍቲ ተናግረዋል። የህዋት ቡድን የሚያደርሰውን ጥፋት አስመልክቶም እውነታውን አስረድተዋል ያሉት ከ420 እርዳታ ጭነው የገቡ ከባድ ተሽከርካሪዎች ላይ ለጦርነት ተግባር ስለማዋሉም ኢትዮጵያ ለህብረቱ ገለጻ አድርጋለች ብለዋል። ከስዊድን ከእስራኤልና ከደቡብ ሱዳን ሉካን ጋርም መሰል ውይይት ተደርጓል ያሉት አምባሳደር ዲና የአውሮፓ ህብረት በተለይም በኢትዮጵያ ላይ የያዘውን የተዛባ አቋም ለማስተካከል የዲፕሎማሲ ስራዎች መሰራታቸውን ገልጸዋል። በዚህ ረገድ የኢትዮጵያ ወቅታዊ ችግር መቼ እንደሚያባራ አሁንም በእርግጠኝነት መናገር አይቻልም። ከሞላ ጎደል ከብዙ በጥቂቱ በሳምንት ውስጥ ኢትዮጵያን የቃኘንበትና ችግሮቿን የዳሰስንበት ከኢትዮጵያ እስከ ዓለም አቀፍ እንቅስቃሴዎች አንጻራዊ ሁኔታዎችን የዳሰስንበት የዕለቱ ፕሮግራማችን ይህንን ይመስላል። ለስቤስ ሬዲዮ በፍቃዱ አባይ ከአዲስ አበባ።